አቶ ግርማ ሞገስ ስለ ምርጫ አንድ ግልጽ መሆን ያለበት ነገር አለ፣ በማለት ዲሞክራሲ በሰረጸባቸውና ባልሰረጸባቸው ሀገሮች ስለሚኖረው ይዘት በማብራራት ይጀምራሉ። ዲሞክራሲ በሰረጸባቸው ሀገሮች ምርጫ የዲሞክራሲ መገለጫ ወይንም የመብት መገለጫ መሳሪያ ነው። ዲሞክራሲ ባልሰረጸባቸው ሀገሮች ደግሞ ምርጫ ዲሞክራሲ ማምጫ ነው የሰላማዊ ትግል አካል ነው። ዲሞክራሲ ባልሰረጸባቸው ሀገሮች ፍትሐዊና ነፃ ምርጫ ይደረጋል ብለን መጠበቅ የለብንም። ዲሞክራሲ በሰረጸባቸው ሀገሮች ነፃና ፍትሐዊ ምርጫ በመደረጉ ነው የዲሞክራሲ መገለጫ ነው የምንለው። ዲሞክራሲ በሰረጸባቸው ሀገሮች ያለውን ሁኔታ ዲሞክራሲ ባልሰረጸባቸው ሀገሮች የምንጠብቅ ከሆነ ላም ባልዋለበት ኩበት ለመልቀም ተሰማርተናል ማለት ነው። አቶ ግርማ በምርጫ የሚሳተፉት ፓርቲዎች ሚና ህዝቡን ማደራጀት፣ ማስተማርና ለምርጫ ማብቃት እንደሆነ ገልጸዋል። የሰላም ትግል ፍልስፍና ምን ይላል? ዲሞክራሲ ባልሰረጠባቸው ሀገሮች የህዝቡ ነጻ አውጪ ህዝቡ ራሱ ነው ይላል። ቡድኖች አይደሉም፣ ጫካ የተከማቹ ቡድኖች ወይ ውጭ ሀገር የተሰባሰቡ ቡድኖች ወይንም ሀገር ቤት አይደለም የምርጫ ፓርቲዎች ሚና ምንድን ነው? ህዝቡን ማደራጀት ማስተማርና ለዛ ማብቃት ነው። ታግለው ማታገል ነው። ፓርቲዎች መራጩ ህዝብ በብዛት ወጥቶ እንዲመዘገብ ማድረግ አለባቸው። ምርጫ ከተሰጠ በኋላና ድምፅ ከተቆጠረ በኋላ በብዛት የወጣው ህዝብ ድምፁን ማስከበር አለበት። ከስርቆት ማዳን አለበት። ለዛ ማደራጀትና ማዘጋጀት አለባቸው እንደገና የምርጫ ፓርቲዎች የሚያቀርቧቸው እጩዎች ኢህአዴግ ከሚያቀርባቸው እጩዎች በትምህርትም በዓላማ ጽናትም በሁሉ ነገር የተሻሉ መሆናቸው ማረጋገጥ አለባቸው። በመጨረሻ ላይ ድምፅ ሲቆጠር ድምጽ በትክክል መቆጠሩን የሚታዘቡ ታዛቢዎች አሉ። ተቃዋሚ ፓርቲዎች መልምለው የሚያቀርቧቸው እነኛም ሰዎች በዓላማ ጽናት ያላቸው በዲሲፕሊን የታነጹና በፍራቻ ወደኋላ የማይሉ ማድረግ አለባቸው። እነዚህ ነገሮች ካሟሉ ተቃዋሚ ፓርቲዎች የተሻለ ሊሰሩ ይችላሉ ብዬ ገምታለሁ። አቶ ግርማ ሞገስ ኢትዮጵያ ውስጥ የሚካሄደው ምርጫ ተገቢውን መልክ እንዲይዝ መንግስት ማድረግ ስለሚገባው ነገሮችም ዘርዝረዋል። በመንግስት በኩል ደግሞ የሚዲያ ሰዓት ለተቃዋሚዎች መልቀቅ እንደገና በመንግስት እጩዎችና በተቃዋሚ ፓርቲ እጩዎች መካከል ውይይትና ክርክር ሲደረግ ህጎችና ደንቦች ይኖራሉ። እጩዎች የሚሏቸውና የማይሏቸው ነገሮች፣ በዛ ላይ የተመሰረተ ውይይት እንዲካሄድ ግን ውይይቱ ግልጽና ህዝብ በህይወት የሚያዩ እንዲሆን መቢያደርግ ጥሩ ነው። መንግስት በቀደም እሁድ ታህሳስ አስራ ሁለት ቀን የተመረጡ የህዝብ ታዛቢዎች አንዳንድ አካባቢ ጉድለቶች አሉ። ባለፈው እሁድ ሁለት መቶ ሀያ አምስት ሺህ የህዝብ ታዛቢዎች ወይም ምርጫ አስፈጻሚዎች ተመርጠዋል። እነኚህ ናቸው ኋላ ካርድ የሚይዙት ካርድ የሚሰጡት ካርድ የሚቆጡት ኮሮጆውን የሚቆጣጠሩት ከእነኚህ ውስጥ ያለፈው እሁድ የኢህአደግ አባል የሆኑ ሰዎች ተመርጧል። ስለሆነም የምርጫ ቦርድ ህግ እንደሚለው እነኚህ የህዝብ ታዛቢዎች ገለልተኛ እንዲሆኑ እርማት ማድረግ አለበት፣ ቢያደርግ ጥሩ ነው። በእጩዎች ላይ በፈለጉበት የለው ቅስቀሳ ሲያደርጉ ወከባዎች አለማድረግ፣ መጨረሻ ላይ የሚቀርቡ የእጩዎች የተቃዋሚ ፓርቲ እጩዎች ታዛቢዎች በምርጫ ጣቢያዎች ቆመው የመጨረሻ ድምፅ ሲታዘቡ አለማዋከብ፣ አለማባረር እነኝ እነኝም ቢያደርግ የተሻለ ምርጫ ሊደረግ ይችላል። መንግስት ለዲሞክራሲ እድገት በኢትዮጵያ አስተዋጽኦ አድርጓል ማለት ይቻላል። ከዚህ በፊት ኢትዮጵያ ውስጥ በተካሄዱት ምርጫዎች የተስተዋሉና መታረም ያለባቸው ያሏቸውን ነጥቦችንም አቶ ግርማ አንስተዋል። በፊት ሲደረግ የነበሩ ምርጫዎች መንግስት በተለይ ሁለት ሺህ ሁለት ላይ ለተቃዋሚዎች በቂ ሚዲያ አልሰጠም። ውይይቱ በ ቴሌቪዥን ኤዲት አድርገው ነው ለሕዝብ የለቀቁት። ያ ያ ነገር መወገድ አለበት። በየቦታ እጩዎችን ማሳደድ ነበር፣ መቆም አለበት። ቅስቀሳዎች ሲደረጉ ወከባዎች ነበሩ፣ መቆም አለበት። ምርጫ እንዳይሰረቅ ትብብር ማድረግ አለበት። አቶ ግርማ ሞገስ ባለፉት ምርጫዎች በተቃዋሚዎች በኩል የተንጸባረቁት ድክመቶችንም ጠቁመዋል። ባለፈው ምርጫ ተቃዋሚዎች ቀደም ብለው ለሕዝቡ ምርጫ እንደሚገቡ አሳውቀው ህዝቡን ማስተማርና ማደራጀት ወይንም የምርጫውን አውራ ጎዳና ማሳየት አያደርጉም ነበረ። በአሁኑ ጊዜ በቅርብ እንዳየነው የአንድነት ፓርቲ ከማንኛውም ቀደም ብሎ የ አውራ ጎዳናው ለህዝብ ይፋ አደረገ። በህዝብ ላይ ነው መተማመኖ ብሏል። ያንን ግልጽ አደረገ እና ያ ማድረጉ ጥሩ ነው። እንደገና አሁን ተደራጅ ብሏል ለምርጫ ቱ ታውዘንድ ሰቨን ለሁለት ሺ ሰባት እሱም ጥሩ ነው። እነኚህ ነገሮች ሁሉ ከቀድሞ መሻሻል አለባቸው። ቀደም ብሎ በተደረጉ ምርጫዎች በግማሽ ልብ ነበር ሲሰራ የነበረው። ገዢው ፓርቲ ኢህአደግ እንደገና ለመመረጥ ሲቀርብ በኢኮኖሚ በመሰረተ ልማት ዝርጋታ ድህነትን ለመቀነስ በሚያደርጋቸው ጥረቶችና በሌሎችም ያገኛቸው ስኬቶች ላይ ተመርኩዞ በበለጠ ለመስራት ራእይ ያለኝ ብሎ ሊቀርብ ይችላል። ተቃዋሚ ፓርቲዎችስ በምርጫ ለማሸነፍ ምን ራእይ ይዘው መቅረብ ይኖርባቸዋል ይላሉ ለሚለው ጥያቄ አቶ ግርማ ኢትዮጵያን ወዴት እወስዳታለሁ የሚለውን ነጥብ በግልጽ ማስቀመጥ እንዳለባቸው ገልጸዋል። ኢትዮጵያን ተቃዋሚው እድል ቢሰጠው ወዴት ወስዳታለው የሚለውን በግልጽ ማስቀመጥ አለበት። ከዛ በመለስ ደግሞ በአሁኑ ሰዓት ኢትዮጵያ በተለይ የኢትዮጵያ ሕዝብ በምን ሁኔታ ላይ እንደሚገኝ በግልጽ ማስቀመጥ አለበት። የመብት ጉዳዮች መነሳት አለባቸው። አንድ የእስረኞች ጉዳይ መፈታት መጠየቅ አለበት። የሁለተኛ ነው። ሶስተኛ የኩሽና ፖለቲካ ተቃዋሚ ፓርቲዎች የምርጫ ፓርቲ ናቸው። ከህዝቡ ጋር የሚያስተሳስራቸው የህዝቡ የዕለት ዕለት ኑሮ ነው። ያንን በዝርዝር ያውቃሉ ወይ? ስለ አተር ዋጋ፣ ስለ ባቄላ ዋጋ፣ ስለ ሽንኩርት ዋጋ፣ ስለ ድንች ዋጋ መናገር ይችላሉ ወይ? እኔ እድሉ ቢሰጠኝ እነዚህ ነገሮች አስተካክላለሁ ብለው ህዝቡን ወደ ራሳቸው ለመሳብ ይችላሉ ወይ? እነኚህ ነገሮች በጣም አስፈላጊ ናቸው። የኑሮ ውድነት ሲጠቃለል ለምሳሌ አንድ ሰው አዲስ አበባ ከተማ ግራ ቀኙን ሲያይ የከተማዋ ውበት እየጨመረ ሄዷል። በሌላ በኩል በዛው ከተማ ውስጥ የሚኖረውን ከቦታ ቦታ የሚንቀሳቀሰውን ህዝብ ስታይ ከከተማ ውበት ጋር አብሮ እያማራ አልሄደም። ያ የሚያሳየው የህዝቡን የኑሮ ውድነትና የኑሮ ውድነት በህዝቡ ላይ ያደረሰውን ጉስቁልና ነው። ስለሆነም ተቃዋሚ ፓርቲዎች ይሄ መንግስት በህንፃ እና በሌሎች ስራዎች ላይ የሰራውን ማርክ በትክክል መስጠት ምስጋናቸውን በማቅረብ ከግንባታው ጋር ተያይዞ የህዝቡ ኑሮ መሻሻል ነበረበት፣ እኛም ብትመርጡን ይህንን አሟልተ መሄድ እንችላለን ብለው ማለት መቻል አለባቸው። ተቃዋሚ ፓርቲዎች በምርጫ ዘመቻ፣ ኢትዮጵያ ውስጥ ያሉት ተቃዋሚ ፓርቲዎች አሁን እርሶ የዘረዘሯቸውን ነጥቦች ለማሟላት የሚያስችል ብቃት አላቸው ብለው ያምናሉን ለሚለው ጥያቄ የአቶ ግርማ ሞገስ ምላሽ ይሄ ጥሩ ጥያቄ ነው። እንግዲህ እንደ ሰላም ትግል ተመራማሪ፣ እንደ ሰላማዊ ትግል ተማሪ በኢትዮጵያ ያሉ የሰላም ትግል ፓርቲዎች የሚያደርጓቸውን፣ የሚሰሯቸውን፣ የሚሏቸውን፣ የሚፈጽሟቸውን በቅርብ እከታተላለሁ። ከዚህ ውስጥ አብዛኛው በደንብ የሰላማዊ ትግሉንም አጥርቶ ያወቀ አይመስልም። እንደገና ይሄን ለማድረግ አቅም ሲገነባ የቆየም አይመስልም። አንዳንዱ ደግሞ እንዲያሁም በምርጫ ውስጥ መግባት የለብንም እነኝህ ሁኔታዎች ካልተሟሉ ሲል እንሰማለን። አንድነት ፓርቲ ግን ካየሁት፣ በየቦታውም ሲናገሩ ከምሰማው ሀንድረድ ፐርሰንት አሸንፎ ስልጣን መያዝ የሚያስችል አቅም አለው ገንብቷል። ማለት መቶ በመቶ ባልችልም የመንግስት ስልጣን ቢሰጠው መምራት ይሳነዋል ብዬ አላምንም። መንግስት እኮ ሲመጣ ቢሮክራሲው አይፈርስም። የፖለቲካ ፓርቲ ከላይ ይቀመጣል። ቢሮክራሲው እንዳለ ነው የሚቀጥለው ስራውን እና ይሳናቸዋል ብዬ አላምንም። አንድነት ፓርቲ የወደፊታችን ተስፋ ያለው ይመስለኛል። የኢትዮጵያ መንግስት ነፃ ምርጫ የማካሄድ ብቃትም ሆነ ፍላጎት ስለሌለው በምርጫ መሳተፍ ዋጋ የለውም፣ እንዳውም ያለው መንግስት ሕጋዊነት እንዲያገኝ ያደርጋል የሚሉ ሰዎች እንዳሉ በመጥቀስ አስተያየታቸውን እንዲሰጡ ለቀረበላቸው ጥያቄ አቶ ግርማ ዲሞክራሲ በሰረጸባቸው ሀገሮች ስለሚኖረው የምርጫ ሂደት በማብራራት ጀምረዋል። ኢትዮጵያ ውስጥ ነጻና ፍትሐዊ ምርጫ እንዲካሄድ መጠበቅ ኢትዮጵያ ዲሞክራሲ ያልሰረጸባት ሀገር መሆኗን መዘንጋት ነው ብለዋል። አቶ ግርማ ሞገስ ይህ እንግዲህ ቀደም ብሎም እንደጠቀስኩት ዲሞክራሲ በሰረጸባቸው ሀገሮች ሶስቱ የመንግስት ቅርንጫፎች አይነካኩም፣ ተከባብረው ነው የሚኖሩት ህገ መንግስት አስጠባቂውም ህገ መንግስትን በተገቢ ለማስጠበቅ ለማስከበር ይሞክራል። ጥሰት ሲኖር ጥሰት ተፈጽሟል፣ እርማት ያስፈልጋል ይላል። እንደገና አራተኛ የመንግስት ዘርፍ የሚባለው ነጻ ፕሬስም ተጠናክሮ ስራውን ይሰራል። አምስተኛ የምርጫ ቦርድ እና የምርጫ አስፈጻሚዎች ነጻ ናቸው። በዚህ አይነት ሁኔታ ውስጥ የሚደረግ ምርጫ የዲሞክራሲ መገለጫ ነው። የዲሞክራሲ መገለጫ ያልኩት ነጻና ፍትሃዊ ምርጫ ስለሚካሄድ የምርጫው ሜዳ እኩል ስለሆነ ለገዢ ፓርቲም፣ ለምሳሌ አሜሪካ ብንሆን ምርጫ በመጣ ጊዜ ለሪፓብሊካን ፓርቲም፣ ለዲሞክራሲ ፓርቲም። በእንግሊዝ ሀገርም ብንሄድ ለገዢ ፓርቲ ኮንሰርቫቲቭ እና ሊብራል እና እንደገና ሌበር የሚሏቸው ፓርቲዎች አሉ። ምርጫ በመጣ ቁጥር ለሶስቱም ፓርቲዎች ሜዳው እኩል ነው። ያ እንግዲህ ዲሞክራሲ በሰረጠበት ሀገር ነው። ዲሞክራሲ ባልሰረጸበት ሀገር ያን አይነት ፍትህና ነጻነት ይሰፍናል። ያ ካልሰፈነ ሜዳው ለሁላችን አቻ አይደለም። በምርጫው መሳተፍ አንችልም ማለት ኢትዮጵያ ዲሞክራሲ ያልሰረጸባት ሀገር መሆኗን መዘንጋት ነው። አቶ ግርማ አያይዞውም በአሁኑ ወቅት ኢትዮጵያ ውስጥ በሚካሄደው ምርጫ ሰፊ ተሳትፎ እንዲኖር የምንፈልገው ዲሞክራሲ እንዲመጣና የወደፊት ምርጫዎች ነጻና ፍትሀዊ እንዲሆኑ ለማመቻቸት ነው ብለዋል። በኢትዮጵያ ምርጫን የምንፈልገው ዲሞክራሲን ለማምጣት እና ዲሞክራሲ ከመጣ በኋላ ምርጫዎች ነጻና ፍትሀዊ እንዲሆኑ፣ ምርጫ የዲሞክራሲ መገለጫ የሚሆንባት ኢትዮጵያን ለማምጣት ነው ትግላችን። ስለሆነም ዛሬ የምናካሄደው ምርጫ ነጻና ፍትሀዊ ላይሆን ይችላል፣ አይሆንምም። ስለሆነም ትግላችን ምንድን ነው? ህዝቡን በማደራጀት ህዝቡን በማዘጋጀት እና ህዝቡን በማስተማር በብዛት ወጥቶ ድምፅ እንዲሰጥና በከፍተኛ ድምፅ እንዲያሸንፍ ማዘጋጀትና በመጨረሻ ድምፁን እንዲያስከብር ማድረግ ነው። ይሄን ካደረግን ወደ ድርድር ልንሄድ እንችላለን ከገዢው ፓርቲ ጋር በትክክል ካሸነፈ ማለት ነው። የተቃዋሚ ድርድር ማድረግና ወደ ተሻለ ስርዓት መሸጋገር እንችላለን። የዲሞክራሲ የመጀመሪያውን ወለልን መዘርጋት እንችላለን። ከዛ እየገነባን እንሄዳለን። አሁን ግን የዲሞክራሲ ስርዓት ባልሰረጸባት ኢትዮጵያ ነጻና ፍትሐዊ ምርጫ አይደረግም። ካልተደረገ ጥጠሎጣለን የሚሉ የምርጫ ፓርቲዎች ላም ባልዋለበት ኩበት ለቀማ ላይ ተማርተዋል ማለት ነው። በሰላማዊ ትግል ንድፈ ሐሳብ ላይ ያላቸው ግንዛቤ ግድፈት አለው ማለት ነው። በሌላ በኩል ደግሞ ተቃዋሚ ፓርቲዎች በምርጫ አንሳተፍም ቢሉ ህዝቡ ተከትሏቸው ከምርጫ ካልወጣ በስተቀር እነሱ ብቻቸውን ቀሩ ማለት ነው ይላሉ አቶ ግርማ ሞገስ። በሌላ በኩል ደግሞ ብናይ ከዚሁ ጋር ተያይዞ ከምርጫ ቢወጡ እነዚህ ፓርቲዎች ህዝቡ አዎ እናንተ ፓርቲዎች፣ ተቃዋሚ ፓርቲዎች የምትሉት ነገር ትክክል ነው ብሎ ተከትሏቸው ከምርጫ ካልወጣ ብቻቸውን ቀሩ ማለት ነው። ህዝቡ በምርጫ ከተሳተፈ ምርጫው ህጋዊ ነው። አሸናፊ ፓርቲም ህጋዊ ነው። አለቀ አራት ነጥብ። ያን ያህል ግልጽ ነው እና ለገዢ ፓርቲ በዚህ አይነት ሁኔታ እንደዚህ አይነት ተንካላ ምክንያት እያቀረብን ከምርጫ የምንወጣ ከሆነ ብዙ ሳይደክም ብዙ ከፍና ዝቅ ሳይል አሸናፊነቱን አረጋግጦ አምስት አመት በነጻ እንዲያገኝ እናደርጋለን። እሱም ቢሆን ጥለን ብንወጣለት ይፈልጋል። ጥለን ከወጣንለት እደሱ ናቸው የወጡት ነው የሚለው ለአለም ለኢንተርናሽናል ኮሚኒቲ። ኢንተርናሽናል ኮሚኒቲ ወዲያው እውቅና ይሰጠዋል፣ የሚያገኘውንም ግዛፍና ድጎማዎች ይቀጥላሉ። ስለሆነም ይላሉ አቶ ግርማ ሞገስ በመጨረሻ ስለሆነም ተቃዋሚ ፓርቲዎች በምርጫ እየተሳተፉ ነጻና ፍትሐዊ ምርጫ ለማምጣት እንደ መታገል ፋንታ በምርጫው አንሳተፍም የሚሉ ከሆነ ኢህአዴግ ባቄላ አለቀ ቢሉ ቀለለ ነው የሚለው ሲሉ አቶ ግርማ ሞገስ አስገንዝበዋል።